ቮይስ ኦፍ አሜሪካ በትላንትናው ምሽት ዲሞክራቶች የቀድሞ ምክትል ፕሬዚዳንት ጆ ባይደንን እጩ ፕሬዚዳንታቸው አድርገው በይፋ ሰይመዋል። ለሁለተኛ ቀን ቀጥሎ በልዩ ሁኔታ በተቀናበረው የድረገጽ ላይ የርቀት ዝግጅት ሲካሄድ በቆየው የዲሞክራቶች ኮንቬንሽን ወይም ጉባኤ ከዲሞክራቶችም ሆነ ከሪፐብሊካን አባላት በፕሬዚዳንት ትራምፕ ላይ የተሰነዘሩ ትችቶች ተሰምተዋል። የጆ ባይደንን ሰብዕና እንደ አባት፣ እንደ ባልም ሆነ እንደ ሕዝብ አገልጋይ የሚያወሱ ታሪኮችም ተደምጠዋል። የቪኦኤዋ የዋይት ሐውስ ዘጋቢ ፓትሲ ውዳ ስኳራ ከዊልሚንግተን ደላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። በሁለተኛው የዲሞክራቶች ጠቅላላ ጉባኤ ብሔራዊ ኮንቬንሽን ማገባደጃው ላይ የሚቀጥሉት ቀዳማይ እመቤት ሊሆኑ የሚችሉት ጂል ባይደን በሚኖሩበት ዊልሚንግተን ደለዌር ያስተምሩበት ከነበረው ሁለተኛ ደረጃ ትምህርት ቤት ክፍል ውስጥ ሆነው ባሰሙት ንግግር የኮሮና ቫይረስ ወረርሽኝ በህጻናትና ቤተሰብ ላይ ሊያመጣ ስለሚችለው ጉዳት እንዲሁም ስለ ባለቤታቸው ሰብዕና የሚከተለውን ተናግረዋል። የተሰበረውን ቤተሰብ እንዴት አድርጋችሁ ትጠግናላችሁ? ልክ ሀገር እንደምትጠግኑ አድርጋችሁ ነው። በፍቅር፣ ሌላውን በመረዳት እና በርህራሄ ድርጊቶች ነው። ልክ በመጀመሪያው ምሽት ላይ ሪፐብሊካኖቹ ምክትል ፕሬዚደንት ባይደንን ለመደገፍ እንደተሰለፉት ሁሉ በሁለተኛውም ምሽት ባለ አራት ኮከብ ጄኔራል እና በፕሬዚደንት ጆርጅ ቡሽ ዘመን የውጭ ጉዳይ ሚኒስትር የነበሩት ጡረተኛው ኮሊን ፓውል ነበሩ። ጆ ባይደን ኃላፊነት የሚሰማቸው የሰራዊቱ ጠቅላይ አዛዥ ይሆናሉ በማለት እንዲህ ብለዋል። ለጆ ባይደን ያንን ማስተማር አያሻም። ከሥራና የሕይወት ልምድ የተገኘ ዕውቀት አላቸው። የሚወዱት ልጃቸውን ወደ ጦርነት በመላክ ጭምር በሰላም ተመልሶ እንዲመጣላቸው ወደ እግዚአብሔር ከሚጸልዩት በሚሊዮን የሚቆጠሩ አሜሪካውያን ቤተሰቦች ጋር የሚጋሩት ታሪክ አላቸው። የእንደዚህ ያሉት ሰዎች በዚያ መገኘት ዲሞክራቶቹ ማስተላለፍ ለሚፈልጉት አጠቃላይ መልእክት እንዲረዳ ታስቦ ነው። ዲሞክራቶቹ ለአንድነትና ሕብረት የቆሙ መሆናቸውን በመግለጽ ወደ መሀል ያሉ ሪፐብሊካንና ገለልተኞቹን መራጮች ወደ ራሳቸው መሳብ ይፈልጋሉ። ዲሞክራቶች ማጥበብ የሚፈልጉት ልዩነት በሪኦት አለም ብቻ ያለውን ልዩነት አይደለም። በትናንቱ የማክሰኞ ዝግጅት ያተኮሩት በትውልዱ መካከል ባለው ክፍተት ላይ ነው። አንጋፋዎቹ ከወጣቶቹ ኮከብ ጋር ልምዳቸውን የተጋሩበት ነው። የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን እና ከቅርብ ጊዜ ወዲህ ታዋቂ የሆኑት የጆርጂያ አትላንታዋ ስቴሲ አብርሃም ይጠቀሳሉ። እንዲህ ብለዋል። ዶናልድ ትራምፕ በተጨማሪዎቹ አራት ዓመታት ምን እንደሚያደርጉ ታውቃላችሁ። ማስፈራራትና ማጥላላት ብቻ ናቸው። ጆ ባይደን ግን ምን እንደሚያደርጉ ታውቃላችሁ? ሁሉንም እንደገና መልሰው ይገነባሉ። ከጆ ባይደን ጋር የምንቆመው ዶናልድ ትራምፕን ለማሸነፍ አይደለም፣ ይህን የምናደርገው አሜሪካ እንድታሸንፍ ነው። ሁሉም ነገር በአካል ሳይሆን በርቀት በኢንተርኔት አማካኝነት የተከናወነ ነው። በየስቴቱ ያሉ ተወካዮች በየአካባቢያቸው የተደረገውን የማጣሪያ ምርጫ ውጤት መሰረት አድርገው የሚሰጡትን የድምፅ አሰጣጥ ልማድ ሮሎኮል ጨምሮ ሁሉም ነገር የተካሄደው በድረገጽ ነው። ይህን በሚመለከት በቨንደርቢልት ዩኒቨርሲቲ ስለ ፕሬዚደንታዊ ንግግሮች የሚያስተምሩት ቨኒሳ ቤዝሊ እንዲህ ብለዋል። Focus. We're going to look back on this and call it the Zoom convention because I think some of the moments that might have seemed awkward or might have seemed like the picture was a little gray. <laughs> ግንኙነታችን ከስራ ባልደረቦቻችንም ቤተሰቦቻችንም ሆነ ከምንቀርባቸው ሰዎች ጋር ያለው አኗኗራችን ያንን እየመሰለ ነው። በዛሬው ረቡዕ ምሽት የዲሞክራቶቹ ጠቅላላ ጉባኤ ወይም ኮንቬንሽን የሚቀጥል ሲሆን የካሊፎርኒያ ሴኔተር እና የዲሞክራቶቹ ምክትል ፕሬዚደንት እጩ ካማላ ሀሪስ እጩነታቸውን የተቀበሉ መሆናቸውን በይፋ የሚያረጋግጡበትን ንግግር ያሰማሉ። በአሜሪካ የፖለቲካ ታሪክ የመጀመሪያው ጥቁር የደቡብ ኤዥያ ተወላጅ ሴት ሆነው ለምክትል ፕሬዝደንትነት የታጩ መሆናቸውንም ታሪክ ይመዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ